መዝሙር አምሳ አምስት አቤቱ ጸሎቴን አድምጥ ልመናዬንም ቸል አትበል ተመልከተኝ ስማኝም በሀዘኔ ተቅበዘበስሁ ተናወጥሁም ከጠላት ድምፅ ከአመፀኛም ግፍ የተነሣ አመፃን በላይ ጥለውብኛልና በቁጣም ጠልተውኛልና ልቤ በላይ ተናወጠብኝ የሞት ድንጋጤም ወደቀብኝ ፍርሃትና ንቅጥቅጥ መጡብኝ ጨለማም ሸፈነኝ በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ? እነሆ ኮብልዬ በራቅሁ፣ በምድረ በዳም በተቀመጥሁ። ከአውሎና ከብርቱ ንፋስ ሸሽቼ በፈጠንሁ አልሁ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና፣ አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል፣ አመፃና ድካም ኀጢአትም በመካከልዋ ነው። ተንኰልና ሽንገላ ከአደባባዩ አይርቁም። ጠላትስ ቢሰድበኝ በታገሥሁ ነበር፤ የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸግሁ ነበር። አንተ ግን እኩያዬ፣ ሰው ባልንጀራዬና፣ የልብ ወዳጅ መብልን ከእኔ ጋር በአንድነት ያጣፈጥህ፣ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ፤ ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኹ፣ እግዚአብሔርም ሰማኝ። በማታና በጥዋት በቀትርም እናገራለሁ፣ ጮኽም አለሁ፣ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጐሰቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ ቃሎችም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፣ ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ፣ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ፣ እታመንሃለሁ።